ከሁለት ዓመታት በፊት የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በጅቡቲ ተገኝተው ለፓርላማ አባላቱ ንግግር ማሰማታቸው ይታወሳል። ኢትዮጵያ ባደረገችላቸው ይፋዊ ግብዣ የጅቡቲ ፕሬዚዳንት ኢስማኤል ኦማር ጌሌ ለሦስት ቀናት የሚያደርጉትን ጉብኝት በማካሄድ ላይ ይገኛሉ። በሕዝብ ተወካዮች ምክር ቤት ባሰሙት አባታቸው በኢትዮ ጅቡቲ የምድር ባቡር ድርጅት በድሬዳዋ ሰራተኛ ነበሩና በማለት በአማርኛ የመክፈቻ ንግግራቸውን ሲያሰሙ ከሰሞኑ በአዲስ አበባ በነዋሪዎች ላይ የደረሰውን አደጋ መነሻ በማድረግ ነው። ሁሉ አስቀድሜም በደረሰው አደጋ ለቆፉት ወንድሞቻችንና እህቶቻችን መጸናናት እንመኛለን። የተከበራችሁ የፓርላማ አባላት እንደዚህ መድረግ ወጥቼ ለዘር ይህ ሁለተኛ ጊዜ ነው። የጅቡቲና የኢትዮጵያ ሕዝቦች የወደፊት እጣ በታሪክ በደም ትስስር፣ በኢኮኖሚ ትስስር እና በሌሎች ብዙ መንገዶችም የሚቀጥል ነው። የህዝብ ተወካዮች እንደ መሆናችሁ መጠን ይህንን ልዩ ትስስር በማጠናከሩ የበኩላችሁን ድርሻ በማበረከት ስትረዱን ዘንድ ልጠይቃችሁ ትወዳለሁ። በእንግሊዝኛው ቋንቋ በመቀጠልም የሁለቱን ሀገራት ጉብኝት ወደ ላቀ ትስስር ያደርሳል በማለት ያሰሙት ክቡራን የፓርላማ አባላት፣ አፍሪካ የአህጉራቱ ስብስብ ወደ አንድ ማህበረሰብ እያመራ ባለበት ወቅት የሁለታችን ሀገሮች ከዚህ እውነታ የተለየ ሊሆን አይችልም። የሁለቱም ሀገራት ህዝቦቻቸው በዕድሜ ወጣቶች ናቸው። እነሱ ናቸው የነገውን ክፍለ ዓለማችንን የሚረከቡት ከእነዚህ መነሻነትም ነው አብረን የምንጓዘው። ከወሰኖቻችን ባሻገር አንድ ዓይነት የሆነ ባህል የምንጋራ ነን። በጋራ ምጣኔ ሀብታችንን ለማሳደግ ይህ ዕድላችን ነው። ስለዚህ አሰራራችን መስመሩን ተከትሎ መዳበር ያለበት ነው። በንግዱ በኢኮኖሚ እና ከዚህም በላይ ሁለቱን ሀገራችንን በዘርፈ ብዙ በሆነ ትስስራችን ይሆናል። የክብር እንግዳው በብሔራዊ ቤተ መንግስት ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር በቀጣዩ የጋራ ጋዜጣዊ መግለጫ እንደሚሰጡ ከወዲሁ ተነግሯል። ጌታቸው ተድላ ኃይለ ጊዮርጊስ ለዶቸቨለ ራዲዮ ከአዲስ አበባ